የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል በተለያዩ አካባቢዎች በየጊዜው በሲቪል ሰዎች ላይ በሚፈጸሙ ጥቃቶች ምክንያት የተከሰቱ መጠነ ሰፊ ሰብአዊ ቆሶችን በማስመልከት ትናንት አመሻሹን ባወጣው መግለጫ በክልሉ በሲቪል ሰዎች ላይ እየደረሰ ያለው ግድያ፣ የአካል ጉዳትና መፈናቀል ከፍተኛ የሰብአዊ መብቶች ጥሰት ሊባል የሚችል በመሆኑ መንግስት አፋጣኝና ተጨባጭ ዘላቂ መፍትሄ ሊያመጣ የሚችል እርምጃ እንዲወስድ የሚሻ ነው ብለዋል። ከሐምሌ ወር 2014 ዓ ም ወዲህ እስከ ተሰናባቸው ህዳር ወር ድረስም በኦሮሚያ ግጭቶችና በግጭቱ የሚደርሱ ጥቃቶች መሻሻል እንዳላሳዩ ባደረገው ክትትል ማረጋገጡን አመልክቷል። በተለይም በወለጋና የሸዋ ዞኖች፣ በሁለቱ የጉጂና አርሲ ዞኖች እንዲሁም በሉ አባቦር እና ቡኖ በደሌ የሚንቀሳቀሱ ታጣቂ ቡድኖች በቁጥር መጨመር ወይም የመወሳሰብ አዝማሚያ የሰብአዊ መብቶች ጥሰቶቹን ደረጃ በበቂ ሁኔታ መመርመር እንኳን እንዳላስቻለ ነው ኮሚሽኑ የገለጸው። ይሁንና በኮሚሽኑ ክትትል መሰረት በተለያዩ ወቅቶች በእነዚህ አካባቢዎች የመንግስት የጸጥታ ኃይሎች እንዲሁም በመንግስት ራሳቸውን እንዲከላከሉ በሚል የታጠቁ የአካባቢው ነዋሪዎች ከሌሎች ሌሎች ክልሎች ጭምር እንደመጡና በተለምዶ በአካባቢው የአማራ ታጣቂዎች የሚባሉና የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ ይንቀሳቀሳሉ ብለዋል። በኮሚሽኑ የአካባቢው ክትትልና ብርመራ ዳይሬክተር ኢማድ አብዱልፈታ በተለይም ለዶችቬሌ እንደተናገሩትም ተወሰኑ የወለጋ ዞኖች ውስጥ ዋነኞቹ ተዋናዮች ብለን አይደንቲፋይ ያደረግናቸው የኦሮሞ ነጻነት ሰራዊትና የአማራ ታጣቂዎች ተብሎ ሊገለጹ የሚችሉ የታጠቁ በአካባቢው የሚንቀሳቀሱ ቡድኖች ናቸው። ዋነኞቹ ለተፈጠረው ቀውስ ውስጥ እጃቸው አለበት ብለን እንግዲህ ክትትላችን የሚያሳየው በታጣቂ ቡድኖች ቁጥጥር ስር በዋሉ አካባቢዎች ደግሞ አፈናዎች፣ መንግስትን ወይም ሌላኛውን የታጣቂ ቡድን ትደግፋላችሁ ወይም የመንግስት ኃላፊ ናቸው ወይም መረጃ አቀብላችኋል በሚል የሚደርሱ ግድያዎች፣ ዝርፊያዎች፣ ሌሎች ጥሰቶች፣ በግዳጅ የሚጠየቁ የገንዘብ ክፍያዎች የአካባቢውን ነዋሪዎችና ማህበረሰብ ከግጭቶችና ከጥቃቶቹ ባልተናነሰ ለስቃይ እየዳረጉ መሆናቸውን ኮሚሽኑ ከት ጎጂዎች አረጋግጧል። በመንግስት የፀጥታ ኃይሎችም ታጣቂ ቡድን ትደግፋላችሁ በሚል ከፍርድ ውጭ የሚፈጸሙ ግድያዎች፣ በሲቪል ሰዎች የመኖሪያ ሰፈር አቅራቢያ የሚፈጸሙ የአየር ጥቃቶች፣ ህገወጥና የዘፈቀደ እስሮች ይፈጸማሉም ብሏል። ኢሰመኮ በመግለጫው የኮሚሽኑ አካባቢያዊ የምርመራ ዳይሬክተሩ አቶ ኢማድ አብዱልፈታ እንደተናገሩትም ከዚህ በፊት የረዥም ጊዜ ክትትል ነው ስናደርግ የነበረው በኦሮሚያ ውስጥ በነበረው ግጭት ላይ ግጭቱ እጅግ መጠነ ሰፊ ልባል የሚችል ቀውስ አስከትሏል። በተለያየ መልኩ ከሚነገሩ ቦታዎች ባሻገር እንደ ክልል በአጠቃላይ ያለውን የሰብአዊ መብት አያያዝ አስቸጋሪ ሁኔታ ውስጥ ከቶታል። ከዚህ በፊት እኛም በተደጋጋሚ ስናደርጋቸው የነበረው ጥሪዎች ክፍተቶች ሲከሰቱ መንግስት የጸጥታ ኃይሎችን እንዲያሰማራ እና ሁኔታዎችን የማረጋገጥ ስራ እንዲሰራ ነው በተደጋጋሚ እናንተም እንደተመለከታቸው ስናደርግ የነበረው ነገር ግን የረዥም ጊዜ ክትትላችን ያሳየን ምንድን ነው ያለው ያለው ሁኔታ ከመባባሱ ውጭ ይሻሻል ሲያሳይ እያታየል ባሴ እየተወሳሰቡ ነው የመጡት ማለት ነው። መንግስት መረጃ ስንሰጣቸው በተለያየ መልኩ ሪስፖንስ ሲሰጡ ነበር። በቂ ነው አይደለም የሚለው ነገር እንደተጠበቀ ሆኖ ማለት ነው። እኛ ባለን የረዥም ጊዜ ክትትል ይህንን ቀውስ ማቆምና እየደረሰ ያለው የሲቪል ሰዎች መከራ ለማቆም መንግስት ሰላማዊ የሆነ መፍትሄ እንዲፈልግ ነው ዋነኛው ጥሪያችን ማለት ነው። እንደ የኮሚሽኑ መግለጫ ከሐምሌ ወር ሁለት ሺ አስራ አራት እስከ ህዳር ወር 2015 ዓ ም ግጭት በተባባሰባቸው የኦሮሚያ ክልል አካባቢዎቹ መቶዎች በአሰቃቂ ሁኔታ ተገድለዋል። ብዛታቸው የማይታወቅ ሰዎች ለአካል ጉዳት ተዳርገዋል። በመቶ ሺዎች የሚቆጠሩ ሰዎች ከሚኖሩበት ቀ ተፈናቅለዋል። የመንግስት የጸጥታና የአስተዳደር አባላት ተጋድለዋል። የመንግስትና የሲቪል ሰዎች ንብረቶችም ተዘርፈዋል። መሰረታዊ አገልግሎቶችም ተቋርጠው እጅግ ከፍተኛ የሰብአዊ ጥሰት በመፈጸሙ ዘላቂ ምላሽን ይሻል ብሏል ኮሚሽኑ። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።